ቅድም ሲል እንደተገለጠው የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በነ ሀብታሙ አያሌው ጉዳይ ለአራተኛ ጊዜ ተለዋጭ ቀጠሮ ሰጥቷል። ፍርድ ቤቱ ዛሬ ውሳኔ ያልሰጠበትን ምክንያት አላብራራም። የበታች ፍርድ ቤቱ ውሳኔ የተሰጠበት መዝገብ መድረሱን ግን ጠቅላይ ፍርድ ቤቱ አረጋግጧል። መለስካቸው አምሀ ዘገባ አለው። የቀድሞውን የአንድነት ለዲሞክራሲና ለፍትህ ፓርቲ የህዝብ ግንኙነት ኃላፊ አቶ ሀብታሙ አያሌውን ጨምሮ ለሌሎች አራት ከሳሾች የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛውን እንጀል ችሎት ከጥቂት ወራት በፊት የሰጠውን ብይን በመቃወም አቃቤ ሕግ ባቀረበው የይግባኝ አቤቱታ ላይ ዛሬም የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት ውሳኔ አልሰጠም። አቤት ባይ አቃቤ ሕግ ከረፋዱ አምስት ሰዓት ሌል አስር ደቂቃ ሲቀር ወደ ችሎቱ እንደገቡ ፍርድ ቤቱ የበታች ፍርድ ቤት ብይን የሰጠበት መዝገብ ስለ መምጣቱ ጥያቄ አቅርቦላቸዋል። አቃቢ ህግም መዝገቡ ጠቅላይ ፍርድ ቤት ዘንድ እንደደረሰ አረጋግጠዋል። ጠቅላይ ፍርድ ቤቱ ባለፈው ሳምንት ቀጠሮ ውሳኔ ሊሰጥ ያልቻለው የበታች ፍርድ ቤትን ብይን የያዘው መዝገብ ስላልደረሰው እንደነበረ ገልጾ መዝገቡ ከሌሎች ተያዥ ሰነዶች ጋር እንዲመጣ ትእዛዝ ሰጥቶ ነበረ። በመሆኑም በዛሬ ዕለት መዝገቡ ተመርምሮ ብይን እንደሚሰጥ ይጠበቅ የነበረ ቢሆንም ፍርድ ቤቱ በመጪው ሳምንት ህዳር ስድስት ቀን ሁለት ሺህ ስምንት ዓ ም ውሳኔ ለመስጠት ለአራተኛ ጊዜ ተለዋጅ ቀጠሮ ቆርጧል። የፌዴራሉ ከፍተኛ ፍርድ ቤት 19ኛ ወንጀል ችሎት የቀድሞው አንድነት ፓርቲ የአመራር አባላት የነበሩትን አቶ ሀብታሙ አያሌውንና አቶ ዳንኤል ሽበሽን፣ የአረናውን አቶ አብርሃ ደስታን፣ የሰማያዊውን አቶ የሸዋሳ ሰፋንና፣ እንዲሁም አቶ አብርሃም ሰለሞንን አቃቢ ህግ ያቀረበባቸውን የሽብር ወንጀል ክስ መከላከል ሳያስፈልጋቸው በነፃ እንዳሰናበታቸው ይታወሳል። በተለይ አቶ ሀብታሙ አያሌውና አቶ አብርሃም ሰለሞን በዕለቱ ከእስር እንዲፈቱም ትእዛዝ ሰጥቶ ነበረ።